You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragun Namasak Mulu program and date madam at the Michelin Maradat. SBS.com.au slash Sam Australia and Tonoro, Ethiopian and Natural Ethiopian. በመጀመሪያ እንኳን ለአገራችን አዲስ ዓመት በዓል በሰላም አደረሰን ለማለት እወዳለሁ። እንግዲህ በአገራችን አዲስ ዓመት አዳዲስ ተስፋ የምናይበት ለአዲስ ለመልካም ነገር መልካም ነገሮች ሀፕን ያደርጋሉ ብለን ተስፋ የምናደርግበት ጊዜ ነው። ስለዚህ እንደ አዲስ ዓመት እናንተም ጥሩ ተስፋ በሀገራችሁ ላይ ሰንቃችሁ በሀገራችን የተጀመሩ በጎ ጅምሮች፣ በጎ ልማቶች የሚቀጥሉበትን በጋራ የምንሰራበት አመት እንዲሆንልን እመኛለሁ። ከዚህም ባሻገር ደግሞ በሰላም ያልመቀባለው አመት ያለውን ችግር የሰላም ችግር አልፈን ሌሎችም ያስጨነቁንን ችግሮች ሁሉ አልፈን ተረጋግተን ወደ ልማት ብቻ የምናስብበት ጊዜ እንዲሆንልንም ጭምር እመኛለሁ። በዚህ አዲስ አመት ማስተላለፍ የምፈልገው መልእክት አለኝ። በተለይም ለዚህ አዲስ አመት ለሀያ አስራ አራት ብዙ ኢትዮጵያና ትውልድ ኢትዮጵያውያን ለቤተሰቦቻቸው ገንዘብ ይልካሉ። ስለዚህ ሬሚታንስን በተመለከተ መናገር እፈልጋለሁ። ህጋዊ መንገዶችን በመጠቀም ለቤተሰባችሁም ለሀገርም በሚሆን መልኩ ሬሚት ብታረጉ መልእክቴን ማስተላለፍ እፈልጋለሁ። ይሄን ካምፔን እየሰራን ያለንበት ሁኔታ ነው ያለው አሁን። ስለዚህ ይህንን ካምፔን እንድትቀላቀሉ፣ ሀገራችን በውጭ ጫና ስር ያለችበት ጊዜ እንደመሆኑ በተለይም የሀርድ ከረንስ ጥረት እንዳያጋጥም ከፍተኛ ስጋት ያለ በመሆኑ ይሄንን በአንድ እጅ፣ በሌላ እጅ ደግሞ ቤተሰብን የመርዳቱ እንዲሆን ጥሬን ማስተላለፍ እፈልጋለው ከዚህ ባሻገር እያደረጋችሁ ያላችሁትን የፐብሊክ ዲፕሎማሲ ስራ ኢትዮጵያን በተለያየ መንገድ በሚዲያ፣ በተለያዩ ኢንተርናሽናል መድረኮች በተለያየ ሁኔታ ክብሯን ዝቅ ለማድረግ የሚደረጉ የትኛውን ጫና የመቃወም ስራም እንደዚሁ እንዲቀጥል ጥሬን ማስተላለፍ እፈልጋለሁ። መልካም አዲስ አመት፣ መልካም ዘመን ይሁንልን። አመሰግናለሁ።